Nanti pula, amma segantar fana marah tu tifu fa. Amerika Dems Radio Tabiano. Thank <music> ሰማያዊ ፓርቲ የውስጥ ችግር ገጥሞታል። ክሱ የመጣለን ታሳስ 14 ብለሽ ስምንት ነው። ከዛ ጊዜ ጀምሮ ክሱን የማየት ሂደት አድርገናል። የሰማያዊ ፓርቲ የብሔራዊ ስነ ምግባር ኮሚቴ ሰብሳቢ ወይዘሮ ሀና ዋለልኝ ናቸው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ለምሽቱ ካሉን አርእስተ ዜናዎች ውስጥ የኦሮሚያን ክልል ጨምሮ በተለያዩ የኢትዮጵያ አካባቢዎች ዋትሳፕን የመሳሰሉ የኢንተርኔት የጽሁፍ መልእክት መላላኪያዎች መስራት ካቆሙ ከአንድ ወር በላይ ሆኗል ሲሉ የሀገር ውስጥ ተጠቃሚዎች መናገራቸውን ብሉምበርግ ዘግቧል የሚለው አንዱ ነው። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ቦምብ እንዲያፈነዱ የሚጠቀምባቸው ህጻናት ቁጥር በከፍተኛ ደረጃ መጨመሩ አሳሳቢ ሆኗል ይላል ዩኒሴፍ። ሌሎችም ዜናዎች አሉን። ሁለት ኤርትራውያን ጋዜጠኞች ላለፉት ዘጠኝ ዓመታት በኢትዮጵያ ተይዘው እንደሚገኙና እስካሁንም ክስ እንዳልተመሰረተባቸው ዓለም አቀፉ የሰብአዊ መብቶች ተሟጋጅ ቡድን ሂዩማን ራይትስ ዋች አስታወቀ። የዚህንም ዝርዝር ይዘናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ አራት 2008 ዓ ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበድና ቆንጂት ታየንን አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ደግሞ አሉላ ጆ ጌል ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን ያለም ዜና በቅርብ ጊዜያት የብዙ ሰዎች ሕይወት የጠፋባቸው የተቃውሞ እንቅስቃሴዎች ሲካሄዱ የቆየበትን የኦሮሚያን ክልል ጨምሮ በተለያዩ የኢትዮጵያ አካባቢዎች ዋትሳፕን የመሳሰሉ የኢንተርኔት የስልክ የጽሁፍ መልእክት መላላኪያዎች መስራት ካቆሙ ከአንድ ወር በላይ መሆኑን ብሉምበርግ የአገር ውስጥ ተጠቃሚዎችን ጠቅሶ ዘገበ። ስማርትፎን ስልኮች ያሏቸው ሰዎች በመንግስቱ ኢትዮ ቴሌኮም መገናኛ የፌስቡክም ሆነ የትዊተር መልእክት አገልግሎት ማግኘት አለመቻላቸውን ወሊሶ ከተማ የዩኒቨርሲቲ መምህር የሆኑ ስዩም ተሾመ የተባሉ መናገራቸውን ብሉምበርግ ጠቅሷል። የትዊተር ኩባንያ ቃል አቀባይ ትናንት ሰኞ ብሉምበርግ በኢሜይል ጠይቆ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ከሁለት አመታት በፊት ዋትሳፕን የገ የገዛው የፌስቡክ ኩባንያ እስካሁን ምላሽ አለመስጠቱን ዘገባው አክሏል። ኢትዮጵያ ውስጥ በኦሮሞ ብሔረሰብ አባላት ሲካሄድ በቆየው የተቃውሞ እንቅስቃሴ ላይ የመንግስት የጸጥታ ኃይሎች ውስጥ በወሰዱት የጥቃት እርምጃ ቢያንስ 266 ሰዎችን ገድለዋል ሲል ጽህፈት ቤቱ ኬንያ የሚገኘው የኢትዮጵያ ሰብአዊ መብቶች ፕሮጀክት ባለፈው መጋቢት ያወጣውን ሪፖርት ብሉምበርግ ጠቅሶ፣ የኢትዮጵያ መንግስት በበኩሉ የጸጥታ አባላትን ጨምሮ ብዛት ያላቸው ሰዎች ሞተዋል ማለቱን አክሏል። በዩናይትድ ስቴትስ ያሉ ጃዋር መሐመድ የተባሉ የማህበራዊ መገናኛ አክቲቪስት ስለ ኦሮሚያ የተቃውሞ እንቅስቃሴዎች ከአምስት መቶ ሺህ ለሚበልጡ የፌስቡክ ተከታዮቻቸው መረጃና ቪዲዮ ሲያሰራጩ መቆየታቸውን ዘገባው አያይዞ አውስቷል። አገልግሎት መከልከል የመንግስታችን ፖሊሲ አይደለም ያሉት የኢትዮጵያ መንግስት ቃል አቀባይ ጌታቸው ረዳ የኮኔክሽን ወይም የመገናኛ መስመር መቆራረጥ ሊሆን ይችላል ማለታቸውን ዘገባው ጠቅሷል። የችግሩ ምክንያት ገና አልደረስንበትም እንዳሉ ነው ያወሳው። ቢሮው ኒውዮርክ የሆነው ሂዩማን ራይትስ ዋች የአፍሪካ ክፍል ምክትል ዲሬክተር ሌስሊ ሌፍኮ የመናገር ነፃነትን መገደብ፣ የመረጃ አገልግሎትን መከልከል በኢትዮጵያ መንግስት ባለስልጣ ስልጣናት የተለመደ አድራጎት ነው። ስለ ኦሮሞዎች የተቃውሞ እንቅስቃሴ ዜናና መረጃ እንዳይወጣ የማህበራዊ መገናኛውን መስመር ቢቆርጡት የሚጠበቅ ተግባር ነው ማለታቸውን ብሉምበርግ በዘገባው ጠቅሷል። ኢትዮ ቴሌኮም የነጻ የስልክ ጽሑፍ መልእክትን ጨምሮ ለቫይበር፣ ዋትሳፕ፣ ዊቻና የመሳሰሉ አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል አስፈላጊ ሆኖ ከተገኘ ደግሞ እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን ባለፈው ሳምንት የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዱዓለም አድማሴን ባነጋገርንበት ወቅት ማስታወቃቸው የሚታወስ ነው። የናይጄሪያው ጽንፈኛ ቡድን የቦኮ ሀራም ተዋጊዎች አጥፍቶ ጠፊ ቦምብ እንዲያፈነዱ የሚጠቀሙባቸው ልጆች ቁጥር በከፍተኛ ደረጃ መጨመሩን የተባበሩት መንግስታት የህጻናት ምርጫ ድርጅት ዩኒሴፍ አስገነዘበ። ዩኒሴፍ ዛሬ ባወጣው ሪፖርት ባለፈው እንደ አውሮፓውያን የዘመን አቆጣጠር 2015 ዓ ም ብቻ 44 ልጆች በቦኮ ሀራም አጥፍቶ ጠፊ ቦምብ ጥቃት መሳተፋቸውን ገልጦ ይህም ከዚያ በቀደመው አመት ከተሳተፉት አራት ልጆች ጋር ሲነጻጸር በአስር እጥፍ ያደገመ መሆኑን አመልክቷል። ባለፉት ሁለት አመታት ከተፈጸሙት የቦኮ ሀራም የአጥፍቶ ጠፊ ጥቃቶች ከአምስቱ አንዱ ልጅ መሆኑን የጠቀሰው ሪፖርት ከልጆቹ መካከል ደግሞ ሰባ አምስት ከመቶ ልጃገረዶች መሆናቸውን አክሎ አመልክቷል። ሽብርተኛው ቡድን ልጆችም በአሸባሪነት ወደማይጠረጠሩባቸው ህዝብ የበዛባቸው ገበያዎች እና የቤተ እምነቶች፣ መስጊዶች የመሳሰሉ አካባቢዎች ሲልካቸው፣ አንዳንዶቹ ቦምብ እንዳስያዟቸው እንኳን ባላወቁበት መሆኑን ሪፖርቱ አስታውቋል። ዩኒሴፍ ሪፖርቱን ያወጣው ቦኮ ሀራም ከሰሜን ናይጄሪያዋ ቺቦክ ከተማ 276 ልጃገረዶችን የጠለፈበትን ሁለተኛ አመት ምክንያት በማድረግ ሲሆን ከመካከላቸው 219ኙ አሁንም ያሉበት አልታወቅም። ቡሩንዲ ውስጥ ትናንት ሰኞ ማታ ታጣቂዎች ገበያ ውስጥ ተኩስ ከፍተው ቢያንስ አምስት ሰዎች ገደሉ፣ ሌሎች ስድስት ሰዎችን ደግሞ አቁስለዋል ይላሉ የሀገሪቱ ባለስልጣናት። የምስራቋ ጊሱሩ ከተማ ነዋሪዎች ሲናገሩ ሰባት ወንጀለኞች ያሏቸው ገበያው ውስጥ እየሮጡ ከተኮሱ በኋላ አምልጠዋል ነው ያሉት። አምስት ሰዎች መታሰራቸውን ለቪኦኤ የገለጹት የሪዩጉ ክፍለ ሀገር ባለስልጣን ሌሎች ተጠርጣሪዎች ደግሞ በታንዜኒያ አቅጣጫ ሸሽተው አምልጠዋል ማለታቸው ተጠቅሷል። በደቡብ ሙሳጋ ከተማ ትናንት ማታ ተኩስ መሰማቱ የተገለጸ ሲሆን ለጥያቄ የታሰሩ ሰዎች እንዳሉ ተጠቁመዋል። ማንነታቸው ያልታወቀው አጥቂዎች ታንዛኒያ ውስጥ ከሚገኙ በአንድ የቀድሞ ፕሬዝደንታዊ ቃል አቀባይ የሚመሩ ስደተኞች ጋር ግንኙነት ያላቸው ታጣቂዎች ናቸው ተብሎ እንደሚጠረጠር ተሰምቷል። ቃል አቀባዩ ፕሬዚደንት ፒየር ንኩሩንዚዛን ለሶስተኛ የስልጣን ዘመን ባይወዳደሩ ይሻላል ብለው በማማከራቸው ባለፈው አመት ከስራ የተባረሩት ናቸው። በሱዳን የዳርፉር ግዛት የዳርፉርን አምስት ክፍላተ ሀገሮች በአንድ አስተዳደር ስራ አዋቅሮ ለማዋሃድ የታቀደ አነታራኪ ህዝበ ውሳኔ በያዝነው ሳምንት ውስጥ እየተካሄደ ነው። እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም አንስቶ የተካሄደ ያለውን ውጊያ የሸሹ ብዙ ሺ ዜጎች ድምፅ መስጠት ያለመቻላቸው ደግሞ በህዝበ ውሳኔው ተአማኒነት ላይ ብዙ ጥያቄዎችን ያስነሳል ተብሏል። ከናይሮቢ የጅል ክሬግ አጭር ዘገባ ሰለሞን ክፍሌ ይዞ ቀርበዋል። የሱዳን መንግሥት የዳርፉርን ግዛት በአምስት ክፍላት ሀገር ከፋፍሎ ያዋቀረው እንደ አውሮፓውያን ዘመን አቆጣጠር በ1994ና 2012 ዓ ም ሁለት ጊዜ ነው። አሁን ካርቱም የምትደግፈውም ይህንኑ የቆየውን አወቃቀር ነው። የውደቱ ደጋፊዎች የሚሉት ዳርፉር የ2003ቱን ግጭቶች የጫረውን ቁልፍ ምክንያት ለማስወገድ ይበልጥ ሥልጣንና ተደማጭነት ያጎናጽፋታል ነው የሽምቅ ተዋጊዎቹም ለረጅም ጊዜ ሲያስረዱ የቆዩት ዳርፉር ከኢኮኖሚም ሆነ ከፖለቲካ ተሳትፎ እንድትገለል ተደርጋለች፣ የጸጥታ ጥበቃ ሁኔታውም የዕለት ተዕለት ስጋት ሆኖባት ቆይተዋል የሚል ነው። አሁንም ታዲያ እየተካሄደ ባለው ሕዝበ ውሳኔ ብዛት ያላቸው የዳርፉር ነዋሪዎች ድምፅ እንደማይሰጡ ይናገራሉ። በሰሜን ዳርፉር ግዛት የዋና ከተማዋ አልፋሽር ነዋሪ አንዱ ናቸው። ሰው ድምፅ ለመስጠት ፍላጎት ያለ ሆኖ አይታየኝም። አብላጫው የዳርፉር ሕዝብ ረፈረንደሙን የተቃወመ መስሎ ይታያል። መንግሥት በበኩሉ በዳርፉር የሚኖሩ የሀገር ውስጥ ተፈናቃዮች መምረጥ ይችላሉ፣ ሆኖም ከግዛቱ ሸሽተው የሄዱ ወይም ሀገር ጥለው የወጡ ግን ድምፅ መስጠት አይችሉም ብሏል። በመንግስቱ መግለጫ መሠረት ሦስት ሚሊዮን ተኩል ሕዝብ በሕዝበ ውሳኔው ድምፅ ለመስጠት ተመዝግቧል። ተንታኞች ግን አሃዙን አይቀበሉም። ከዚህ ቀደም በመንግሥትና በተባበሩት መንግሥታት ድርጅት ስለ አገር ውስጥ ተፈናቃዮች የተሰጡ ቁጥሮች አልተጣጣሙም ሲሉም ያስረዳሉ። ዩናይትድ ስቴትስም በተፈናቃይ ካምፖች የተካሄዱ የመራጭ ምዝገባዎች በቂ ባለመሆናቸው ሕዝበ ውሳኔው ታማኝ አይሆንም፣ የዳርፉርን የሰላም ንግግር ሂደትም ይጎዳል ብላለች። በሶሪያ ሰላም ጉዳይ ከነገረቡ ጀምሮ አዲስ የውይይት ዙር ጄኔቫ ላይ ለመጀመር ዝግጅት እየተደረገ ባለበት ሁኔታ ሀገሪቱ ውስጥ ያለው ሁከት እየበረታ መጥቷል። የመንግስቱ ኃይሎችና አጋሮቻቸው አሌፖ ላይ ከተቃዋሚዎች ጋር እየተታኮሱ ሲሆን፣ ሆምስ ክፍለ ሀገር ውስጥ ደግሞ በአማጽያኑ በተያዙ አካባቢዎች የሶሪያ የአየር ድብደባ ቀጥሏል። ዝላቲካ ሆክ ያጠናቀረችው ዘገባ ነው። ሶሎሞን አባታ ያቀርበዋል። በሩሲያ አየር ኃይል የደጀን ድጋፍ እያገኙ ያሉት የሶሪያ ወታደሮች በአማጽያኑ የተያዘችውን አሌፖን ከበዋል። የካቲት 19 የዛሬ ወር ተኩል አካባቢ መሆኑ ነው። ተደርሶበት የነበረው ተኩስ የማቆም ውል ፈርሷል። ሁለቱም ወገኖች በብርቱ ተኩስ እየተተጋተጉ ነው። ለፊርማው መረገጥ ሁለቱም የሚወነጅሉት ሌላኛውን ወገን ነው። ዩናይትድ ስቴትስ ለሁለቱም ተፋላሚ ወገኖች ያላት ግብዣ እባካችሁ ይህን ትንቅንቃችሁን አቁማችሁ ሁለታችሁም የበለጠ ስጋት በሆነው ሽብር ፈጠራንና የሽብር ቡድኖችን በመዋጋት ላይ አተኩሩ የሚል ነው። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለሩሲያው አቻቸው ሰርጌይ ላቭሮቭ ይህንኑ ስጋታቸውን አሳውቀዋቸዋል። ወገኖቹ በጸብ እንዳይፈላለጉ ለማድረግና ይህንንም ለማጽናት መደረግ ባለባቸው ተጨማሪ ጥረቶች ላይ ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ናቸው። የሁለቱ ሚኒስትሮች ውይይቶች ያተኮሩት ተዋጊዎቹ ቡድኖች ያሉባቸውን አካባቢዎች ለይቶ ማወቅና ኃይሎቻቸውን ተኩስ የማቆሙ ስምምነት አካላት ባልሆኑት እስላማዊ መንግስት ቡድንና አልኑስራ ግንባር ላይ ማስተባበር በሚቻልባቸው መላዎች ላይ መሆኑን ገልጸዋል። ነገ ይጀምራል ተብሎ እየተጠበቀ ባለው የጄኔቫ የሰላም ድርድር ዝግጅት ላይ የተባበሩት መንግስታት የሶሪያ ልዩ ልኡክ ስቴፋን ደሚስቱራ ከጉዳዩ ባለድርሻዎች ጋር እየመከሩ መሆናቸው ታውቋል። የጄኔቫ ድርድሮች ቀጣይ ምዕራፍ እጅግ ቁልፍ ጠቃሚነት ያለው ነው፤ ምክንያቱም የምናተኩረው በፖለቲካ ሽግግር፣ በአስተዳደርና በህገ መንግሥታዊ መርሆች ላይ ነው። ሶሪያ በሌላ በኩል ነገ የእንደራሴዎች ምርጫ ለማድረግ ተዘጋጅታለች። የመኗ ደቡባዊ የወደብ ከተማ አደን ውስጥ ዛሬ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አራት ሰዎች መገደላቸው ተዘግበዋል። በመንግስት ወገንተኞቹ ኃይሎችና በሁቲዎቹ አማጽያን መካከል የተጀመረው የተኩስ አቁም ውል ሁለተኛ ቀኑን በያዘበት በዛሬው እለት መሆኑ ነው። ይህ ጥቃት የደረሰው አልፎ አልፎ ተኩስ እንዳለን በተለያዩ አካባቢዎች ይሰማል። በመጨረሻም የዓለም የምጣኔ ሀብት እድገት ከመጠን ባለፈ ለረጅም ጊዜ ዝግ ብሎ ከርሟል። ይህ አሳዛኝ ሁኔታ ወደፊትም ሊባባስ ይችላል ሲል ዓለም አቀፉ የገንዘብ ድርጅት አይኤምኤፍ አዲስ ያወጣው የዓለም ምጣኔ ሀብት ይዞታ ሪፖርት አስታወቀ። አድማጮች ዜናው በዚሁ አበቃ። ቫይስ ኦፍ አሜሪካ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። ይሄ ነገር በትክክል እያሰቡት ያለው እየተመራመሩበት ያለው ጭንቀት በጣም ተጋንኖ ያመጣባቸው ውጥረት ነው ወይንስ የሚለውን ነገር መፍትሄ ሊያገኙ የሚችሉት ከራሳቸው ቅርቦቻቸው ሰዎች ጋር ተወያዩ፣ በኋላ እንዲህ አይነት ሙያ ካለው ሰው ጋር በደንብ ተዋይቶ ወደ መፍትሄው ሲመጡ ነው። የተጋነንና ተጨባጭ ያልሆነ የይከታተሉኛል ስጋት የምሽቱ ሐኪሙን ይጠይቁ የባለሙያ ማብራሪያ የሚጠየቅበት ርዕስ ነው። ሙያዊ ትንታኔውን የሚሰጡን የአእምሮ ጤና አማካሪ ሐኪሙ ዶክተር መስፍን አርአያ ናቸው። ለሙሉ ቃለምልልሱ በሁለተኛው አጋማሽ በሐኪሙን ይጠይቁ ጠብቋቸው አድማጮች። አሁን ወደ ዕለቱ ቀዳሚው አቢይ ርዕስ ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ ከፍተኛ አመራር እንዲሰናበቱ የጠየቀው የሰማያዊ ፓርቲ የስነ ስርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ ነው። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምፅ እንዳስረዱት አቶ ይልቃል ከፍተኛ ቅሬታ፣ ሌላ አንድ የአመራር አባል ደግሞ አቤቱታ አቅርበዋል። የብሔራዊ የሥነ ምግባር ኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝ እንዳሉት በአቶ ይልቃልና በሌሎች አራት የአመራር አባላት ላይ የቀረበው ክስ የታየው በኮሚቴው መመሪያና በፓርቲው መተዳደሪያ መሰረት ነው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። ካለፈው ታህሳስ ጀምሮ በሰማያዊ ፓርቲ ብሔራዊ የሥነ ስርዓት ኮሚቴ ሲታይ የቆየው ክስ ሊቀመንበሩን ጨምሮ አምስት አመራሮችን ይመለከታል። ሊቀመንበሩ አቶ ይልቃል ጌትነት፣ የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ፣ የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የድርጅት ጉዳይ ኃላፊ የነበሩት አቶ ጌታነህ ባልቻ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ ናቸው። ክሱ የቀረበባቸው የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የዚህን ዝርዝር ከመናገር የተቆጠቡት የብሔራዊ የሥነ ምግባር ኮሚቴው ሊቀመንበር ወይዘሮ ሀናዋለልኝ ክሱ ለወራት ሲታይ መቆየቱን ግን አብራርተዋል። ክሱ የመጣልን ታሳስ 14 28 ነው። ከዛ ጊዜ ጀምሮ ክሱን የማየት ሂደት አድርገናል ደንቡን መመሪያውን እንዲሁም ደግሞ የምስክሮችንም ቃል በማዳመጥ በቪዲዮን በመቅረጽ ተከሳሽ ያቀረባቸው ምስክሮች ነበሩ። አጋጣሚ እና የቀረቡትን ምስክሮች በመጥራት ተከሳሹም እንዲገኝ በማድረግ ከሳሹም እንዲገኝ በማድረግ በወቅቱ የከሳሽ ተወካይ አልተመቻቸውም፣ አልተገኙልንም ነበረ። ግን ተከሳሾች ባሉበት ምስክሮቻቸውን አዳምጠናል። ተሳስ ውስጥ ነው ይሆነ ሂደቱ ነው እየነገር ያለ ከተሳስ ጀምሮ የነበሩ ከታሳስ ጀምሮ የነበረው ሂደት ነው ያው ክሱን የማየት መልስ የመቀበል ክሱን ካየን በኋላ መልስ እንዲሰጠን ጥሪ የጥሪ ወረቀት ወይም ደግሞ መልስ መስጫ ወረቀት እናዘጋጃለን። በዛ መሰረት ደግሞ ተከሳሾች መልስ ይሰጣሉ። ኮሚቴው ይህንን ሂደት በማጠናቀቅ በአምስቱም ተከሳሾች ላይ የጥፋተኝነት ብሎም የቅጣት ውሳኔ አስተላልፏል። በዚህም መሰረት ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ወሮታ አዋሴ ከፓርቲው እንዲሰናበቱ፣ የተቀሩት ተከሳሾች ደግሞ ከኃላፊነት ዝቅ እንዲደረጉና መብቶቻቸው ለጊዜው እንዲገደቡ ኮሚቴው ወስኗል። ሆኖም ውሳኔው ለፓርቲው ይፋ ከመደረጉ በፊት እነርሱ በማያውቁት ሁኔታ በማህበራዊ ድረገጾች መገለጹን ወይዘሮ ሐና አስረድተዋል። ይህ የሆነውም የክሱ ውሳኔ ሂደት ባላለቀበት ሁኔታ እንደሆነ አብራርተዋል። የክሱ ውሳኔ ሂደት አላለቀ፣ የኦዲትና ምርመራ ኮሚሽኑ ይዞታል። ክስ ውሳኔ ላይ የጥፋት ውሳኔ የስነ ስርአት ኮሚቴው ሲሰጥ ከስነ ስርአት ኮሚቴው የበላይ የሆነ ኦዲትና ምርመራ ኮሚሽኑ ነው። በዚህ ላይ ለማለት የምፈልገው ኦዲትና ምርመራ ኮሚሽን የስነ ስርአት ኮሚቴውን ያቋቁማል። በኦዲትና ምርመራ ኮሚሽኑ ነው የእኛ የተቋቋም ነው ማለት ነው። የብሔራዊ ስነስርዓት ኮሚቴው እና ከብሔራዊ ስነስርዓት ኮሚቴው በላይ ሆኖ የሚሰራው ኦዲትና ምርመራ ኮሚሽኑ ስለሆነ እኛ የሰጠናቸውን ውሳኔዎች በሙሉ የኦዲትና ምርመራ ኮሚሽኑ የሚመለከትበት አግባብ አለ በመተዳደሪያ ደንባችን አንቀጽ 49 መሰረት ማለት ነው እና ምንድነው ነው የስነ ስርዓት ኮሚቴ የወሰናቸው ውሳኔዎች እስከ አስራ አምስት ቀን ምንም አይነት ጽኑ የመሆን እንትን የላቸውም ወይም ደግሞ ተግባራዊ አይሆኑ ተግባራዊ ስለማይሆኑ ከ አስራ አምስት ቀን በኋላ ተግባራዊ የሚሆኑበት ሁኔታ ወይም ደግሞ ተግባራዊ የማይሆኑበት ሙሉ ለሙሉም ተቀባይነት የማይኖራቸው ሁኔታ አለ። በጠቀስኩት አንቀጽ አርባ ዘጠኝ ስምንት መሰረት ኦዲትና ምርመራ ኮሚሽን ጉዳዩን መርምሮ ይግባኝ የሚል ተከሳሽ ካለ ወይም ደግሞ ቅሬታ የሚያቀርብ ተከሳሽ ካለ ጉዳዩን የመመርመር ከዛም የተወሰነውን ውሳኔ ማሻሻል ወይም ባለበት የማጽናት የማጽደቅ ወይም ደግሞ የመሻር ሙሉ ስልጣን አለው ይላል። በወይዘሮ ሀና ማብራሪያ የተጠቀሰው የሰማያዊ ፓርቲ የኦዲትና ምርመራ ኮሚሽን ውሳኔው ቢደርሰውም ገና የመጨረሻ እልባት አልሰጠም። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምፅ እንዳሉት የስነ ስርዓት ኮሚቴው ውሳኔ ለጊዜው ታግዷል። ለዚህ ምክንያቱ ደግሞ አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ በማቅረባቸው እንደዚሁም ቀድሞ በመገናኛ ብዙሃን በመገለጹ እንደሆነ ጠቁመዋል። የፓርቲው ሊቀመንበር አቶ ይልቃል ጌትነት ያቀረቡት አቤቱታ በተለይ ጠንከር ያለ እንደሆነ አቶ አበራ ገልጸዋል። ከሊቀመዱ የቀረበው ቅሬታ ትንሽ ከይግባኝ በላይ ነው ማለት ይቻላል። የስነ ስርዓት ኮሚቴው ደንብ እየተከተለ እየሰራ ስላልሆነ እንዲያውም መፍረስ እንዳለበትም የሚጠይቅ ነው እና ኦዲትና መርመሪያ ኮሚሽኑም ኃላፊነቱን እነሱን በሚመለከት እነሱ የሚሰሩትን ስራ ሚመለከት ኃላፊነቱን አልተወጣም የሚል ይዘት ያለው አይነት ቅሬታ ነው ያቀረበው። ይግባኝ የተጠየቀው አባል ግን ከዙ እንደገና አይታይልኝ በሚል ያቀረበ ነው። እናም ቅሬታ የተነሳባቸው ነጥቦችና አካሄዶች በተሰጠው ውሳኔ ላይ ተጽዕኖ አድርገው እንደሆነ እየመረመርን ነው ብለዋል አቶ አበራ። እነዚህ ተፈጠሩ የተባሉት ቅሬታ አሉ የተባሉት ቅሬታዎችና ግድፈቶች በውሳኔው ላይ ምን አይነት ተጽዕኖ ሊፈጥሩ ይችላሉ፣ ተጽዕኖ ይፈጥራሉ፣ ውሳኔ ሊያስለውጡ የሚችል ተጽዕኖ መፍጠር የሚችሉ ናቸው የሚለውን ጉዳይ እየመረመረው ነው፣ እያየ ነው። ስለሆነ ያን አይተን የመጨረሻ ውሳኔ ስትሰጥ ያን የዝርዝር ሁኔታዎችንም ልንገልጽ እንችላለን። እንግዲህ የእርስ የሚበሩት የኦዲትና ምርመራ ኮሚሽን የተወሰነውን ውሳኔ የማሻሻል ባለበት የማጽደቅ ወይም የመሻር ሙሉ መብት አለው። ከነዚህ ውስጥ ወደትኛው እያደላን ነው ይላሉ? ምናልባት አንዳንድ ምልክቶች ካሉ፣ አቶ እስክንድር። ይሄ በጣም አስቸጋሪ ጥያቄ ነው። ምክንያቱም ይሄንን በደንብ ጉዳዩን ማየት አለብን እና እዚህ ላይ ይሄን በሚመለከት እንዲህ ነው ልል አልችልም እና ጉዳዩን ካየን በኋላ ዝርዝር መግለጫ ያኔ መስጠት ይሻላል። እስኪ አሁን ቀነ ገደብ ወይ ደግሞ የጊዜ ሰሌዳ ያስቀምጡልኝ። መቼ ነው እናንተ አሁን እነዚህ የቀረበውን አቤቱታ እንደዚሁም የቀረበውን ቅሬታ አይታችሁ በዚህ ጉዳይ ላይ ውሳኔ የምትሰጡት ወይም የመጨረሻውን ውሳኔ የምታሳውቁት መቼ ነው? በዚህ ቀን ማለት ያስቸግረኛል። ምክንያቱም ይህ ጉዳይ ምን ያህል ውስብስብና አስቸጋሪ እንደሆነ ወደ ስራችን ስንገባ አይተነዋል። በዚህ ምክንያት በዚህ ቀን ማለት ባልችልም፣ በአጭር ጊዜ ውስጥ ግን ውሳኔ እንደምሰጥ በእርግጠኝነት ልገልጽልህ እወዳለሁ። አጭር ሲሉ ሳምንታት፣ ወራት፣ ቀናት በሳምንታት ውስጥ ሊሆን ይችላል። በሳምንታት ውስጥ እንደዚህ ሊሆን ይችላል። ሁለት ሳምንት ከወር ባልበለጠ ጊዜ ውስጥ ግን ውሳኔዎችን እንገልጻለን ብለን እንገምታለን። እስከዛም የሚደርስ አይመስለኝ። ውሳኔው ከተላለፈባቸው ተከሳሾች አንዱ የሆኑትን የሰማያዊ ፓርቲ ሊቀመንበር የአቶ ይልቃል ጌትነትን አስተያየት ለጊዜው ማካተት አልተቻለም። በስልክ ለማግኘት ያደረግኩት ጥረት አልተሳካም። ቢሯቸውም አልነበሩም። የቀለም ቀንድ በተባለው ጋዜጣ ላይ የተጠቀሱት የሰማያዊ ፓርቲ ብሔራዊ የሥነ ምግባር ኮሚቴ ምክትል ሰብሳቢ ሻምበል ካሳሁን ተገኘ ግን የተሰጠውን ውሳኔ አምረው ተችተዋል። ውሳኔው ሲተላለፍ በአጣዳፊ የቤተሰብ ጉዳይ ከአዲስ አበባ ውጭ እንደነበሩ የገለጹት ምክትል ሊቀመንበሩ በተለይ የሥነ ስርዓት ኮሚቴው ሁለት አባላት ከየት እንደመጡ አላውቅም ብለዋል። የሥነ ስርዓት ኮሚቴውን ያቋቋመው የኦዲትና ምርመራ ኮሚሽን ሰብሳቢ አቶ አበራ ገብሩ ግን በእነዚህ ሁለት አባላት ላይ የተሰጠው አስተያየት መሰረተ ቢስ መሆኑን ነው የሚናገሩት። እዚህ ሁለት ሰዎች የፓርቲው አባላት የነበሩ በነገራችን ላይ የፓርቲው ምክትል ሊቀመንበር በአንድ ጋዜጣ ላይ አላቃቸውም እንዳሉ የተገለጸበት ሁኔታ አለ። ግን የፓርቲው ምክትል ሊቀመንበር የፓርቲ የውጭ ጉዳይ ኃላፊ እና ሌሎች የፓርቲው አባላት እነዚህ ሁለት ሰዎች ጨምረው ከአንድነት የመጡት እዛ አንድነት ይተዋወቃሉ። እዚህ ከመጡ በኋላ የጠቅላላ ጉባኤ ላይ አባል የነበሩ ናቸው። በ2007 የምርጫ ዘመቻ ላይ ንቁ ተሳታፊ የነበሩ ናቸው። እንዲያውም በአቶ የተነቃቸው ከበደ በሚወዳደርበትና ዶክተር ዘላለም በሚወዳደርበት ላይ ታዛቢ የነበሩ ናቸው። በግል ንብረታቸው ሁሉ የምርጫ ዘመቻው ላይ አስተዋጽኦ ሲያደርጉ የነበሩ ናቸው። ግዴታቸውን እየተወጡ ያሉ ወራዊ መዋጫቸውን የሚከፍሉና ፎርም የሞሉ ናቸው። የክሱ ሂደት ከማለቁ በፊት የአደባባይ ሚስጢር የሆነው መገናኛ ብዙኃንም የተቀባበሉት መረጃው ሊጠበቅ ባለመቻሉ እንደሆነ አቶ አበራ ገልጸዋል። ይህ አሳሳቢ ጉዳይ ደግሞ እርሳቸው በሚመሩት ኮሚሽን እንደሚመረመር አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን እናመሰግናለን። በቀጣዩ ዘገባ በምስራቅ ወለጋ መነሲቡ ወረዳ ውስጥ ትናንትናና ዛሬ በተማሪዎችና በመንግስት ኃይሎች መካከል ግጭት መፈጠሩን ነዋሪዎች ገልጸዋል። ከግጭቱም በኋላ ከሰላሳ ሰው በላይ መታሰሩን ነው የተናገሩት። የከተማው ፖሊስ ምንም የተፈጠረ ነገር የለም ይላል። ዘገባውን ነው በምስራቅ ወለጋ መነሲቡ ወረዳ መንዲ ከተማ ውስጥ ትናንትናና ዛሬ በተማሪዎችና በመንግስት ኃይሎች መካከል ግጭት መፈጠሩንና የመንዲ ከተማ ዜሮ አራት ትምህርት ቤት ተማሪዎች ሰልፍ ወጥተው የፌዴራል ፖሊስ ደርሶ በአስለቃሽ ጭስ እንደ በተናቸው አንዳንድ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በዚህም ከሰላሳ ሶስት በላይ ተማሪዎች መታሰራቸውንም ተናግረዋል። አንድ የመንዲ ከተማ ነዋሪ ስለ ሁኔታው ሲናገር ሚሮ ከሚዙ ጣበት ሌኩ ተርካንፊ ስናዋy m ተርካንፊ እjooሌ k akk iሳaን jራhuu ደንደኛi ftm ተርካንፊ የሚወሰደው እርምጃ መቼም ቢሆን ቆሞ አያውቅም። እነዚህ ልጆች ነገ ሊኖሩ እንደማይችሉ ተደርጎ የሚወሰድ እርምጃ ነው። ይደበደቧቸዋል። ደካማ ብልት ላይ ይመቷቸዋል። ተሸክሞ ያሉትን መሳሪያ እላያቸው ላይ በመጣል የጠመንጃ ፈሙዝ አፍንጫና አፋቸው ላይ ይደግናሉ። የሚደርሰው ጉዳት ቀላል አይደለም። ዛሬም በተመሳሳይ መልክ ይህ ተቃውሞ ቀጥሎ አብዲ ቦር የሚባል የአንደኛ ደረጃ ተማሪዎችና የመሰናዶ ተማሪዎች የተቃውሞ ድምጽ ሲያሰሙ እንደነበር ተናግረዋል። የፌዴራል ፖሊስ ወደ ትምህርት ቤቱ ቅጥር ግቢ ገብቶ ተማሪዎቹ እንዲያምፁ አድርጋችኋል ያላቸውን መምህራን በማንበርከክ ሲቀጣ እንደነበር እኚሁነዋል ሪ ይናገራሉ። ትናንትና ና ዛሬ በመንዲ ከተማ ውስጥ የተቀሰቀሰውን ግጭት በመንግስት በኩል ለማጣራት ወደ ከተማው የሰላምና ጸጥታ ቢሮ ኃላፊ አቶ መልካሙ ኦላና ደውለን ነበር። ትናንት ምንም የተፈጸመ ነገር የለም፣ ዛሬ ግን ትንሽ የተማሪ ጫጫታ እንጂ የተጋነነ ነገር አይደለም ሲሉ ተናግረዋል። ትናንት የተፈጠረ ችግር አልነበረም። ዛሬ ግን አብዲ ቦሩ በሚባል የግል ትምህርት ቤት ውስጥ ተማሪዎች የጩኸት ድምፅ አሰሙ የሚል መልእክት ስብሰባ ላይ እንዳለን ደረሰን። ራሴ ሄጄ ነገሩን ሳጣራ የሰባተኛ ና የስምንተኛ ክፍል ተማሪዎች አጥር ጥሰው ወጡ የሚል ከትምህርት ቤቷ አስተማሪዎች መረጃ አገኘሁ። አሁን ባለው ሁኔታ የተማሪዎች መጮህ የተለመደ ነው። የጸጥታው ቢሮ ኃላፊ ጨምረው እንደተናገሩት ወደ ቦታው በማምራት ነገሩን ካረጋጋም በኋላ ረጋ ብላችሁ ተማሩ ብለን መክረን ወደ ትምህርት ቤት ገበታቸው እንዲመለሱ አድርገናል በማለት የተማሪዎቹን መታሰርና የመምህራኑን መመታት አስተባብለዋል። የመንዲ ከተማም ፍጹም ሰላማዊ ናት ብለዋል። ተከታዩ ዘገባ ወደ ሞያሌ ከተማ ይወስደናል። ባለፈው እሁድ በሞያሌ ከተማ የጣለው ከባድ ዝናብ በሰው ሕይወትና በንብረት ላይ ጉዳት አደረሰ። ዝናቡን ተከትሎ በአካባቢው በደረሰ ከባድ ጎርፍ መጥለቅለቅም የሶስት ሰዎች ሕይወት መጥፋቱን የአካባቢው የቀይ መስቀል ባልደረባ ለአሜሪካ ድምፅ ተናግረዋል። ሜጋ በምትባል አነስተኛ መንደር አካባቢ ድልድይ እንዲሰራለት ተገድቦ የነበረ ወንዝ ከመጠን በላይ ሞልቶ በንብረት ላይ ጉዳት ማድረሱን ጠቅሶ ገልሞ ዳዊት ተጨማሪውን ዘገባ ከናይሮቢ አድርሶናል። በሞያሌ ከተማ ከባድ ዝናብ ዘንቦ በሰውና በንብረት ላይ ጉዳት አደረሰ። ከቅዳሜ ምሽት እስከ እሁድ ድረስ የዘነበው ዝናብ የሶስት ሰው ህይወት ሲያጠፋ የአካባቢው አርብቶ አደሮች ንብረት ላይም መጠነኛ ጉዳት አድርሰዋል። ዝናቡን ተከትሎ ከተማውን ያጥለቀለቀው ጎርፍ በኢትዮ ኬንያ ድንበር ላይ ያለውን ድልድይ በማፈራረሱ እስከ ዛሬ ጠዋት ድረስ መንገዱ ለተሽከርካሪዎች ክፍት አለመሆኑን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማ ዙሪያ የሚኖሩ አርብቶ አደሮችም ጎርፉ ለሞቻ ሰዎቻቸውንና ፍየሎቻቸውን እንደወሰድባቸው ይናገራሉ። አቶ ሊባን ጎልቻ የሞያሌ አካባቢ ነዋሪ ናቸው። ቦካንኩን ከባድ ዝናም ነው የጣለው። ቅዳሜ ከምሽቱ ሶስት ሰዓት አካባቢ የጀመረ እስከ ቀኑ ስድስት ሰዓት ነው የዘነበው። አሁንም መንገዶች ተዘጋግተዋል። ከቦር ከዳቤል ወደ ኬንያ ሞያሌ የሚወስዱ መንገዶች ከአገልግሎት ውጭ ሆነዋል። በተጨማሪም የኬንያን ሞያሌንና የኢትዮጵያን ሞያሌ የሚያገናኘው መንገድም ድልድዩ በሞላ ወንዝ በወሰዱ አሁንም ሙሉ አገልግሎት እየሰጠ አይደለም። ዝናቡ ብዙ ነገር ነው ያጠፋው። ወደ ሀያ አምስት የሚሆኑ ፍየሎችና አራት ከብቶች በጎርፍ ተወስደዋል። ቤቶችንም አውድመዋል። ዝናቡ በተለይ ከሞያሌ መቶ ኪሎ ሜትር ርቀት ላይ የምትገኘውን ሜጋ የተባለች አነስተኛ መንደር ላይ መጠነኛ ጉዳት አድርሶባታል። አርብቶ አደር ዳደቻ ወራብ የሜጋ ነዋሪ ናቸው። በተለይ ከሜጋ ወደ ሞያሌ የሚወስደውን መንገድ ለመስራት ተገድቦ የነበረው ወንዝ ከመጠን በላይ ሞልቶ በንብረታችን ላይ ጉዳት አድርሰዋል ይላሉ። ከሜጋ ሞያሌ የሚወስደውን መንገድ እየሠራ ያለው የህንዱ ጂኤምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደ እኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል። በጣለው ከባድ ዝናብና በተከተለው ጎርፍ ህይወታቸው ያለፈው ሶስት ሰዎች የኢትዮጵያ ዜጎች መሆናቸውን ከኬንያ ቀይ መስቀል የተገኘ መረጃ ይጠቁማል። በጎርፉ ሳቢያም የውሃ ወለድ በሽታዎች እንዳይነሱ ቀይ መስቀል ነዋሪዎቹን እያስጠነቀቀ መሆኑ ተገልጿል። ከወራት በፊት በሞያሌ አካባቢ በተቀሰቀሰው የኮሌራ በሽታ ሁለት ሰዎች መሞታቸው የሚታወስ ነው። ለአሜሪካ ድምጽ ቅልሙ ዳዊት ናይሮቢ። የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ የናይጄሪያው ጽንፈኛ የአማጽያን ቡድን ላጥፍቶ ጠፊነት የሚጠቀምባቸው ልጆች ቁጥር እየጨመረ እንደሄደ ገልጿል። ቦኮ ሃራም ማለት ነው። ቡድኑ ለማጥቃት ተግባር ከሚጠቀምባቸው ልጆች 75 ከመቶዎቹ ሴቶች ልጆች እንደሆኑ ነው ዩኒሴፍ የጠቆመው። ሊሳሽ ላይን ከጄኒቫ ቺማ ንዋንኮ ደግሞ ከአቡጃ ናይጄሪያ የላኳቸውን ዘገባዎች አያይዛ አዳነች ፍስሀይ ታቀርባለች። ባለፈው ዓመት በናይጄሪያ በጎረቤት ሀገሮች ቻድ፣ ካሜሩንና ኒጀር በልጆች እንደተፈጸሙ የታወቁት የአጥፍቶ መጥፋት ጥቃቶች 44 መድረሳቸውን የህፃናት መርጃ ድርጅት ገልጿል። ሆኖም ቁጥሩ ከዚህ ይበዛል የሚል እምነት እንዳለው ድርጅቱ ጨምሮ አስገንዝቧል። ድርጅቱ ዛሬ ባወጣው ዘገባ ባለፈው ዓመት በአጥፍቶ ማጥፋት ተግባር ውስጥ የተሳተፉት ልጆች ብዛት በአስር እጥፍ እንደጨመረ ገልጿል። አቻምና የአጥፍቶ መጥፋት ተግባር የፈጸሙት ልጆች አራት ነበሩ ይላል ድርጅቱ። የዩኒሴፍ የምዕራብና የማዕከላዊ አፍሪቃ ክልላዊ ስራ አስኪያጅ ማኑዌል ፎንቴን፣ እነዚህ ልጆች በወንጀለኛነት ሳይሆን በሰለባነት ነው መታየት ያለባቸው ብለዋል። ብዙውን ጊዜ ቦምብ እንደተጠመደባቸው ሁሉ ላያውቁ ይችላሉ። በሌላ መልኩ ደግሞ ልጆች ስለሆኑ በተጽዕኖና በጫና አሳምነዋቸው የሚፈጽሙት ተግባር ስለሚያስከትለው ነገር በትክክል ላያገነዘቡ ይችላሉ። ይህ ሁሉ ታዲያ በልጆች ላይ ተፈጥሯዊ ያልሆነ የጥርጣሬ መንፈስ ያሳድራል። ልጆችን በማታለል የግድያ ተግባር እንዲፈጽሙ ማስገደድ በናይጀሪያና በጎረቤት ሀገሮች በሚካሄዱ ጥቃቶች አስከፊው ገጽታ አንዱ ነው ይላሉ ፎንቴን። በተጨማሪም በጣም የሚያሳስበን በተጠለፉት ልጆች ጽንፈኛው ቡድን በተጠቀመባቸው፣ በአንዳንድ ሁኔታ ደግሞ በአማጽያኑ የወሲብ ጥቃት በተፈጸመባቸውና ከነሱ በወለዱ ሴቶች እንዲሁም በአሸባሪው ቡድን በተመለመሉና መጠቀሚያ በሆኑ ልጆች ያለው አመለካከት ነው። በአሉታዊ መልክ የመታየታቸው ጉዳይ እየጨመረ መሄዱን እያየን ነው። ቦኮ ሐራም ለሁለት ዓመታት ከሚጠጋ ጊዜ በፊት ከሁለት መቶ በላይ የሚሆኑ ሴት ተማሪዎችን ቺፖክ ከሚገኘው ትምህርት ቤታቸው ከጠለፈበት ጊዜ አንስቶ በናይጀሪያና በአጎራባች ሀገሮች ያለው የልጆች ሁኔታ እየተባባሰ እንደሄደ የሕፃናት መርጃው ድርጅት ጠቁሟል። ከዛን ጊዜ አንስቶ ሌሎች 2000 የሚሆኑ ልጆች ከናይጀሪያ፣ ከኒጀር፣ ከቻድና ከካሜሩን በቦኮ ሓራም እንደ ተጠለፉ ድርጅቱ አክሏል። ከቦኮ ሓራም እገታ ነፃ የወጡት ሴቶች እንደሚሉት አማጽያኑ ለወሲብ ባርነት እንደሚጠቀሙባቸውና በወታደራዊ እንቅስቃሴዎች እንዲረዱ እንደሚያስገድዷቸው ገልጸዋል። የናይጀሪያና የክልላዊ ወታደራዊ ኃይሎች ተባብረው ካለፈው ዓመት ወዲህ ቦኮ ሓራምን ከከተሞችና ከመንደሮች እየነቀሉ በመሆናቸው አማጽያኑ መጥቶ ወደ ማምለጥ ስትራቴጂ እንደተመለሱ ታውቋል። ልጆች የሚሳተፉበት የአጥፍቶ ማጥፋት ተግባር እየተዘወተረ በመሆኑ ልጆች ለደህንነት አደጋ ተደርገው እየታዩ መሆናቸውን የዩኒሴፍ የምዕራብና የማዕከላዊ አፍሪቃ ክልላዊ ስራ አስኪያጅ ማኑዌል ፎንቴይን ገልጸዋል። እንዲህ አይነቱ አመለካከት በጣም አሳሳቢ እንደሆነ እና የኑሮ ዘያቸውን መልሶ ለመገንባት በመጣር ላይ ላሉት ማህበረሰቦች ጎጂ አንድምታ እንደሚኖረው ፎንቴይን ጠቁመዋል። ቦኮሃራም ለሰባት ዓመታት ያህል ሲያካሄድ በቆየው የአመፅ እንቅስቃሴ 2000 የሚሆኑ ሰዎችን ህይወት አጥፍቷል። ከ2 ሚሊዮን በላይ የሚሆኑትን ደግሞ ከመኖሪያቸው አፈናቅሏል። የቦኮ ሐራም ዓላማ በሰሜን ናይጄሪያ በምዕራባውያን ትምህርት ቤት ላይ ጦርነት ማካሄድን ያካተተ ጥብቅ እስላማዊ ሕግ መደንገግ ነው። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን ቦኮ ሐራም በስድስት ዓመታት ውስጥ 611 አስተማሪዎችን ገድሏል ይላል። በትምህርት ቤቶች ላይ የሚካሄዱት ጥቃቶች ከሁለት ሺህ በላይ የሚሆኑ ትምህርት ቤቶችን አውድመዋል ወይም እንዲዘጉ አድርገዋል። በሰሜን ምስራቅ ናይጄሪያ ወደ ሁለት ሚሊዮን የሚጠጉ ልጆች የትምህርት እድል እንደተነፈጋቸው ሂማን ራይትስ ዋች አስገንዝበዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስልክ መልእክቶቻችሁን ቆየት ብለን እናቀርባለን። አሁን ወደ በኢሜይል ወደ ደረሱ ነው የምናልፈው። ሰላም ጤና ይስጥልን ውድ የአሜሪካ ሬዲዮ የአሜሪካ ድምፅ ሬዲዮ አዘጋጆች፣ በማለት በሰላምታ ይንደረደራሉ። በኢሜይል ከደረሱን አስተያየቶች አንዱ ጌታቸው ግርማ በየነ እባላለሁ ከኢትዮጵያ ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በቾ ወረዳ ቱሉ ቦሎ ከተማ ነው እምጽፍላችሁ ብለውናል። በቅድሚያ ድምፅ አልባ ለሆነው የኢትዮጵያ ሕዝብ ድምጽ በመሆን ብሶቱን፣ በደሉን፣ መከራውን፣ ጭንቁን እንዲሁም ተስፋውንና ደስታውን ለዓለምና ለራሱም ጭምር በማሰማታችሁ ምስጋና ይገባችኋል ካሉ በኋላ አገራችን ኢትዮጵያ መጠነ ሰፊና የተወሳሰበ የኢኮኖሚና ማህበራዊ እንዲሁም ፖለቲካ ሞራላዊ ቀውስ ውስጥ ትገኛለች። ይቀጥላሉ አቶ ጌታቸው፣ ስልጣን ላይ ያለው አካል የብዙሀን መገናኛን ጨምሮ ሁሉን ነገር ጠቅልሎ በመያዝ እና ህዝቡ ድምፁን የሚያሰማበት አማራጭ በማሳጣት በጭፍን ፍላጎቱ በመነዳት እንደ በቀቀን ድምፁን ብቻ እየሰማ ህዝቡን ለከፍተኛ መከራና ምሬት ዳርጎታል፣ ካሉ በኋላ የአሜሪካ ድምፅ በኢትዮጵያ ወቅታዊ ጉዳይ ምሁራንና ፖለቲከኞችን ያወያያል፣ ችግርን ይጠይቃል፣ የመፍትሄ ሀሳብም እንዲቀርብ ያደርጋል ብለዋል። ይህ በጣም ጥሩና የሚደገፍ ነው። ነገር ግን ይህ እንዳለ ሆኖ የጉዳዩ ባለቤት ከሆነው ነዋሪ ማለትም በትምህርቱ ብዙ ያልገፋና በፖለቲካውም ቀጥታ ተሳታፊ ያልሆነውን ሲያሳትፍ ግን አይታይም ይላሉ፣ የአሜሪካ ድምፅን ሲተች ሀሳብ በመዘርዘር ነዋሪው ህዝብ ምንም እንኳን እንደ ምሁራኑና ፖለቲከኞች ጥልቅ እውቀት ባይኖረውም በሀገሪቷ ተጨባጭ እየሆነ ያለውን የሚያውቅና በራሱ ላይ እየተፈጸመ ያለውን ከማንም በላይ መግለጽ የሚችል የመፍትሄ ሀሳብን ማመንጨት ስለሚችል አሳትፉት በሚል የግብዣ ጥያቄ በማቅረብ ነው አቶ ጌታቸው በየኢሜይል አስተያየታቸውን የሚደመድሙት። ሌሎች በኢሜይል የደረሱንና በስልክም የደረሱን አስተያየቶቻችሁን ወደ ኋላ ላይ ሰዓቱ እንደፈቀደ እናሰማለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። ታዲያ ቆንጅት፣ አሁን ይሄ ሙዚቃ የሚመራን ምን ይመስልሻል? ያ ወደ እረፍት ልንሰጣቸው ነው አድማጮቻችን። በሙዚቃ ፋታ ሊወሰን ነው። የምሽቱ ምርጥ ዜማ ነው። ተከታዩ ትዝታ ነው ዜማው በዛ ወርቅ አስፋውና ከተማ መኮንን ናቸው። ቆየት ያለውን ትዝታ እንስማላቸው።

pesi yurt

ዝር ቃስፋና ው ግሩም ዜማ ነው የመረጥከው አሉላ። ቆንጅት ያመሰግናለው። ጥሩ ዜማ እንደሆነ አድማጮችም ዘና እንዳሉ ተስፋ እናደርጋለን። ታዲያ ወደ ዘና እንዳሉ እንደተከዙ ጥያቄ አድርገን ወደ አድማጮችን እንዳልኩ፣ እሺ የትኛው እንደሆነ አድማጮች አድርሱን። ቆንጅት፣ ወደ ተከታዩ ንለፍ። ሀኪሞን ይጠይቁ Thank you. ሀኪሞን ይጠይቁ ለምሽቱ የተጋነነና ተጨባጭ ያልሆነ ይከታተሉኛል የሚል ስጋት የምሽቱ ሀኪሞን ይጠይቁ የባለሙያ ማብራሪያ የሚጠይቅበት ርዕስ ነው አሉላ እንግዲህ ከዚህ ቀጥሎ ያለውን ደሞ አንተ ታስተዋውቅ አመሰግናለሁ ቆንጅት ዋናውን ገልጸሽዋል የተጋነነ ተጨባጭ ያልሆነ ይከታተሉኛል የሚል ስጋት በእርግጥ መሰረት ካለው ስጋት ጋር እንዴት ይለያል? ወደ ህመምነት የሚፈረጅበት ሁኔታ ምን ይመስላል? የሚሉትን ጥያቄዎች እና በዚህ ደግሞ የተጋነነና ተጨባጭ ያልሆነ ይከታተሉኛል የሚለው ስጋት ውስጥ የሚፈረጁ የተለያዩ አይነቶች አሏቸው። ቤተሰቦችም እንዲህ ያለ ችግር ያለበትን ሰው እንዴት ሊረዱ ይችላሉ? በእርግጥ ሀሰት ነው ወይስ ሰውየው ውስጡ የሚሰማው የሚያሳስበው ጉዳይ ተጨባጭነት አለው? ለእኛ ባይኖረው እንኳን እነኚህ ሁሉ የምንለይበት ተከታታይ ዝግጅት ነው እና ዶክተር መስፍን አርአያን ቀደም ብለን በመግቢያችን ያስተዋወቅ ናቸው። የስነ አእምሮ ሐኪሙን ጋብዘናል። እንወያያለን ዶክተር መስፍን አመሰግናለሁ ለጊዜው አንዳንድ ሰዎች አሉን በሚሏቸው እጅግ የተለዩ ሁኔታዎች ወይም ነን በሚሉት እጅግ የተለየ ሊባል የሚችል ማንነት ወይም እውቅና ሳቢያ ሌሎች አንዳንዴም ታላላቅ መንግስታትና ተቋማት ጭምር ታዋቂ የስለላ ድርጅቶችንም ይጨምራሉ ይከታተሉኛል እያሳደዱኝ ነው የሚሉ ስጋቶችን ያሰማሉ የተናጥል ሳቢዎቹን ከመመልከታችን አስቀድሞ ተጨባጭ ስጋቶችን እጅግ ከተጋነኑትና ምክንያታዊ ናቸው ከሚባሉት ጥያቄዎች ውስጥ የሚገቡትን የስጋት አይነቶች እንዴት መለየት ይቻላል? ሰዎች መልካም ነገር ይሰራሉ፣ ትልልቅ ግኝትን ያገኛሉ፣ ለትልልቅ ግኝቶቻቸው ደግሞ ጥበቃ ያደርጋሉ። ጥበቃ የሚያደርግም ማዕከል አለ። በዛም ይታወቃሉ እና ታዋቂ ሰዎች ሁልጊዜ መቼም መጠነኛ የሆነ ስጋት አይኖራቸውም ማለት አይቻልም። አንዳንድ ጊዜ ታዲያ ሰዎች ከዚህ የበለጠ ያስቡና ከዚህ የበለጠ ያገኙ ይመስላቸውና ከዚህ የበለጠ ጥልቅ የሆነ እሳቤ ውስጥ ይገቡና ጭንቀታቸው ወይም ስጋታቸው ደግሞ ከሌላው ግኝት ካገኘው፣ በዚያው ልክ እውቅና ካገኘው የበለጠ ደግሞ ስጋት ውስጥ ይገባሉ። እንግዲህ ይሄ ምን ማለት ነው? ወደ ሕክምናው ገለጻ ከመግባቴ በፊት ብዬ ነው እንዳልኩት ሰው ይደክማል የድካሙን ያገኛል። ሰው ይደክማል የድካሙን አያገኝም እና ሳይደክምም ደግሞ ወይም ደክሞም ደግሞ ከመጠን በላይ ያገኘና የደረሰ የሚመስልበት እሳቤ ውስጥ የሚገባበትም ሁኔታ ይኖራል እና አሁን እነኚህን ሁለት ጥያቄዎች ሳይ ከፍተኛ እውቅና እንዳገኙና እውቅናቸውም አልፎ ተርፎ ለችግር እንደዳረጋቸው ወይም ሀብታቸው ለችግር እንደዳረጋቸው እየነገሩ ነው ያሉት። እና እንግዲህ ከፍተኛ እውቅና ያላቸው ሰዎች ለእውቅናቸው የሚችራቸው ድጋፎች ይኖራሉ እና ከበሬታም ይኖራል። አሁን አንደኛው የተናገሩት ትልቅ ግኝት አላቸው፣ ነገር ግን እዛ ግኝታቸው ምክንያት እየተከታተሏቸው እንደሆኑ ነው። ያገኙት ነገር ምንድን ነው የሚለው ነገር አንዱ ነው። ማንን የሚጎዳ ማንን የሚጠቅም የሚለው ሌላው ነው። ከዚያ በላይና ከዚያ በተጋነን ሁኔታ ግን የሚያጋጥሙ ነገሮች አሉ። በተለይ በአእምሮ ሕክምና ወይም ሙያ በስነ ልቦና ሙያ ውስጥ ላለን ሰዎች በየጊዜው የሚያጋጥሙ እውነቶች አሉ። ከዚሁም ውስጥ አንዱ እንግዲህ ስለ ራስ ያለው እሳቤ ከመጠን በላይ ካሰብነው በላይ መጋነኑና ያ መጋነኑ ደግሞ ሁሉም ሰዎች አካባቢ ያለው ሁሉ ትኩረት ሰጥቶት እኛን ከፍተኛ ጫና ውስጥ ያስገባናል ብለን የምንጨናለቅበት ሁኔታ ውስጥ እንገባለን። ዶክተር መስፍን እነኚህ ስጋቶች መቼ ነው እንደ ችግር የተዛባ አስተሳሰብ ውጤት ተደርገው የሚወሰዱት እና የሌሎችን እገዛ የሚሹት? ይሄ ራሱን የቻለ እገዛ የሚያስፈልገው አይነት ነው? አንደኛ መሰለኝ ያለው ሁኔታ ከመጠን በላይ ተጋኗል። እኛን ከሌሎች በአካባቢያችን ካሉ ሁሉ በላይ አድርገን እያየን ነው። እንደምናውቀው ደግሞ ሳይንሱም በፈለግነው በማንኛውም እውቀት ላይ የገነኑ ሰዎች ስናይ ከዚያው ከአካባቢያቸው ርቀው አይደለም፣ እዚያው አብረው እየኖሩ አብረው እየበሉ ከዚያው ከህብረተሰቡ እየተማሩ ነው፣ እያደጉ ነው ወደላይ የሚሄዱት። ነገር ግን አንዳንዴ የሳቢው ወደ ተጋነነ ቦታ በሚወስድበት ጊዜ ግን እነኚህን ሁሉ አልፈን ለብቻችን ወደምንሳፈፉበት ደረጃ እንደርስና ና ከዚያ ውስጥ እንግዲህ አካባቢያችን ሁሉ መጠርጠር እንጀምራለን። አካባቢ ሁሉ ይመለከተናል። አካባቢ ሁሉ ሊጎዳን የሚጥር ይመስለናል። እና ያንን ደግሞ ማረጋገጫ ነገር እናያለን። ለምሳሌ በእንደዚ አይነት ጥርጣሬ በምንሄድበት ጊዜ ሰው ሁሉ እየተገላመጠ የሚያይን ይመስለናል። ሬዲዮ በሚከፈቱበት ጊዜ፣ ቴሌቪዥን በሚከፈቱበት ጊዜ ሁሉም በአጠቃላይ ብቻ በእኛ ላይ ትኩረት ሰጥቶ የሚያወራ የሚያሳይ፣ የሚገልጽ ይመስለናል። እና ዩኒፎርም የለበሰም ሆነ ወይም ደግሞ መለዩ የለበሰም ሆነ ያደረገም ሆነ ያላደረገው ሁሉ ትኩረቱን ወደ እኛ የሚያደርግ በሚመስለን ጊዜ እንግዲህ ራሳችን ወደ መከላከል እንሄዳለን። ራሳችንን መከላከል ማለት እንግዲህ በሩን ዘግቶ መቀመጥ ነው። አበዚያ ደግሞ ሊጎዱን ይችላሉ የምንላቸውን አካላት በሕግም ሆነ በሕግ ያልሆነም መንገድ ወደ መፋረዱ እንሄዳለን። እንግዲህ ይሄ በአጠቃላይ የአመለካከት የእሳቤ መዛባት ይባላል። እንዲህ አይነቱ የተለመደ ነው። በተለይ ቅድም እንዳልኩት ለየት ባለ ሁኔታ ችግሮች የሚደርሱበት ጊዜ ይለመዳሉ። ሰውዬ ምናልባትም ተመራማሪ ሊሆን ይችላሉ። ታዲያ ተመራማሪም ከሆኑ ጥሩ ነገር አግኝቻለሁም ካሉ መልካሙ ነገር ለሳቸው የሚመስለኝ ማድረግም ያለባቸው በጣም ከሚወዷቸው ከቅርቦቻቸው ሰዎች ጋር ያንን መወያየት ነው። የሚያምኗቸው ሰዎች አንድ ሁለት ወይም ሶስት፣ ወይም ከዛ በላይ ሊጠፉ ይችላሉ እና ከእነሱ ጋር ተወያይቶ ይሄ ነገር በትክክል እያሰቡት ያለው እየተመራመሩበት ያለው ጭንቀት በጣም ተጋና ያመጣባቸው ውጥረት ነው ወይንስ? የሚለውን ነገር መፍትሄ ሊያገኙ የሚችሉት ከራሳቸው ቅርቦቻቸው ሰዎች ጋር ተወያዩ በኋላ እንዲህ አይነት ሙያ ካለው ሰው ጋራ በደንብ ተወያይቶ ወደ መፍትሄው ሲመጡ ነው። ልክ ለምሳሌ ብዙ ሀብት አለኝ፣ ብዙ ሀብቴን ሊዘርፉ ወይም እኔን ችግር ላይ ሊጥሩ ሰዎች ይከታተሉኛል የሚሉት ላይ እውነትነት የለውም ማለት አይቻልም ነገር ግን ለከፍተኛ ጭንቀት ስለዳረጋቸው እንዲሁ እርሳቸውም የተወሰኑ ሰዎች ካሏቸው በተለይ ደግሞ እጅግ ከፍተኛ የሆኑ ባለሙያዎች ዘንድ ሄደው ይህንን ምክር፣ ምክንያቱም ሁልጊዜ ባለሙያ የተገልጋዩን ወይም የምክር ጥያቄውን ምስጢር የሚጠብቅ ነው። በከፍተኛ ሁኔታ እስካሁን አንተ እንዳደረግከው ስም ሰዓት ገልጽ ከሌ ሰዓት ትል እንደ ዝም ብሎ ብቻ ጠቅለል ብለ እንዳቀረብከ ሁሉ ከዛ ባለፈ ደግሞ ባለሙያ በከፍተኛ ሁኔታ ምስጢሩን ይጠብቅና አስፈላጊውን የሆነ ይሆናል በሚል ጭንቀታቸውን በሚቀንስ ሁኔታ የሚገባውን ምክርና የሚገባውን ያካሄድ መስመር በማሳየት ይረዳቸዋል። እንግዲህ ይሄ ነው እንግዲህ እና እንግዲህ እንዲህ እንዲህ አይነቱን አሁን እየዞርኩ ያለሁት ምንድን ነው ቅድም እንዳልኩት ወደ ሕክምናው ጃርጎን አልመጣሁም እና ይሄ በሽታ ነው አይደለም ወደሚለው አልመጣሁም። ምክንያቱም አንድ ባለሙያ ሁልጊዜ ይሄ ህመም ነው በሽታ ነው የሚለው በተገልጋዩ በትክክል ቀርቦ ከተረዳው በኋላ ነው። እውነትነቱን ካረጋገጠ መርምሮ ካደረሰበት በኋላ ነው፣ ከደረሰበት በኋላ ነው። እንደዚህ ብቻ በታሪክ ሰምተን አንድን ሰው መፈረጅ አንችልም። እንዲህ አይነቱ ሰው ትክክል እየተሰቃየ ነው። እንዲህ አይነቱ ሰው እየዋሸ አይደለም፣ እውነቱን እየተናገረ ነው እና በሱ ሁኔታ ስናየው፣ እኔ ባገኘሁት ምክንያት ሰዎች ይከታተሉኛል፣ ሊጎዱኝ ይፈልጋሉ፣ ሊያጠቁኝ ይፈልጋሉ ይችላሉ የሚለው ነገር ትክክለኛ ነው፣ በሰውዬው አስተሳሰብ ስናየው። ዶክተር መስፍን እነኚህን በአእምሮ የጤና ሁከትነት የሚፈረጁ እሳቤዎች አይነትና ምንነት ያስረዱን። በተለይ በአእምሮ ሕክምናው ተለይተው የሚታወቁትን የተጋነኑ ወይም መሰረት የለሽ ይከታተሉኛል ስጋት አይነቶች ብንመለከት አድማጮች ለዛሬ ሰዓቱ እዚህ ላይ ያብቃ፣ እንጂ ውይይቱ አልተቋጨም። በሚቀጥለው ሳምንት እንመለሳለን። ዶክተር መስፍን አርአያን ለሙያዊ ትንታኔያቸው ለጊዜያቸው አመሰግናለሁ። እግዜርስ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብለን ወዳስተዋወቅ ነው አንድ ዘገባ ነው የምንሻገረው። ሁለት ኤርትራውያን ጋዜጠኞች ላለፉት ዘጠኝ ዓመታት በኢትዮጵያ ተይዘው እንደሚገኙና እስካሁንም ክስ እንዳልተመሰረተባቸው የዓለም አቀፉ የሰብአዊ መብቶች ተመዋጋች ቡድን የአፍሪካ ምክትል ዲሬክተር ሌስሊ ሌፍኮ አስታውቀዋል። ዝርዝሩን ሰሎሞን አባተ ያቀርባል። በ1999 ዓ.ም ጥር ውስጥ በኢትዮጵያ የዘመን አቆጣጠር ነው። ሁለት ጋዜጠኞች ተስፋ ልደት ኪዳኔና ሳልህ ኦስማን ጋማ ከሌሎች ቁጥራቸው የበዛ የብዙ ሀገሮች ዜጎች ጋር ከኬንያ ተይዘው ከሀገር እንዲወጡ መደረጉንና ወደ ሞቀዲሾ መላካቸውን እንደሚያውቁ የሁማን ራይትስ ዋቿ ሌስሊ ሌፍኮ ከትግርኛ ክፍላችን ባልደረባ ከተወልደ ወልደ ገብርኤል ጋር ባደረጉት ቃለ ምልልስ ገልጸዋል። ወደ ሶማሊያ ከተላኩት ሰዎች መካከል ኢትዮጵያውያንና ሶማሊያውያንም እንደሚገኙበት ሚስ ሌፍኮ አመልክተዋል። ከተያዙት መካከል ሁለቱ ኤርትራውያን ጋዜጠኞች ወደ ኢትዮጵያ መወሰዳቸውን ሌፍኮ ጠቁመዋል። ሁለቱ ኤርትራውያን ተስፋልደትና ሳልህ ኢድሪስ ጋማ ኢትዮጵያ ውስጥ እንዳሉ እናውቃለን። ምክንያቱም በ1999 ዓመተ ምህረት አጋማሽ ሁለቱን ከኬንያ እንዲባረሩ ከተደረጉት አርባ አንድ ሰዎች መካከል በኢትዮጵያ ቴሌቪዥን አቅርበዋቸው ነበረ። ስለዚህ መጨረሻ ላይ የታዩት በኢትዮጵያ መንግስት ቁጥጥር ስር ሆነው እንደነበረ እናውቃለን። ከ1999 ዓመተ ምሕረት ከሚያዚያ በኋላ አይቻቸዋለሁ ወይም አግኝቻቸዋለሁ የሚል ማንንም እንደማያውቁ ሌፍኮ አመልክተዋል። ይሁን እንጂ በ2004 ዓመተ ምሕረት አሁንም በኢትዮጵያ የዘመን አቆጣጠር ነው፣ የያኔው ጠቅላይ ሚኒስትር መለስ ዜናዊ ስለ እነዚህ ጋዜጠኞች መናገራቸውን እንደሚያስታውሱ ገልጸዋል። በሁለት ሺ አራት ዓመተ ምህረት ባለፉት ጠቅላይ ሚኒስትር መለስ ዜናዊ ተጠቅሰው ነበር። ለነገሩ ሁለቱን ኤርትራውያን ጋዜጠኞች ሳልህንና ተስፋ ልደትን አንስተው ምርመራ ላይ መሆናቸውን ተናግረው ነበረ። ያ ስለ እነሱ አንዳች ነገር የተሰማበት የመጨረሻው አጋጣሚ ነበር። እስከማውቀው ክስ ተመስርቶባቸው አያውቅም። ያሉትም ኢትዮጵያ ውስጥ ነው። የያኔው ጠቅላይ ሚኒስትር መለስ ዜናዊ አንድ ወደ ኢትዮጵያ ተጉዞ ለነበረ በውጭ የሚኖሩ ኤርትራውያን ጋዜጠኞች ቡድን አባል ጋዜጠኞች ቡድን አዲስ አበባ ላይ በመስከረም 2004 ዓመተ ምህረት በኢትዮጵያ አቆጣጠር ማብራሪያ ሲሰጡ ስለ ሁለቱ ጋዜጠኞች ተጠይቀው እንዲህ ብለው ነበር ከምኡ ስለ ዝኾነ ድማ ዋላቶም ጋዜጠኛታት እውን ብድሕሪቲ ጋዜጠኛነት ሰርሑ ካሊእ ስራሕ ኣሎ ዶ ዝብል ጥርጣሬታት ፀኒሑ እዩ ካብኡ ተበጊሶም እዮም ተኣሲሮም ጋዜጠኞችም ቢሆኑ ከጋዜጠኝነት ጀርባ የሚሰሩት ሌላ ነገር ይኖራል የሚል ጥርጣሬ ነበረን። ከዚያ በመነሳት ነው የታሰሩት። በአሁኑ ወቅት ምን ሁኔታ ላይ እንዳለው አላውቅም። አንድ ቃል ልገባላችሁ የምችለው ነገር እስካሁን እስር ላይ ከሆነ ያሉት ልዩና ከባድ የስለላ አድራጎት ላይ ተሰማርተው መገኘታቸውን የሚያረጋግጥ ማስረጃ ካላገኘን እንደምንለቃቸው ነው። ጠቅላይ ሚኒስትሩ ስለ ሌሎቹም እስረኞች ተናግረው ነበር። ካብ ኤርትራ በዛን ወቅት ሶማሊያ ውስጥ የሚንቀሳቀሱ ብዙ ኤርትራውያን ነበሩ። ከነዚህ አብዛኞቹ የስለላ ኃላፊዎች ናቸው ብለን የምንጠረጥራቸው ናቸው። ከነዚህ አብዛኞቹንም አላገኘናቸውም። አንድ ሁለት ኬንያ ውስጥ ተይዘው ነበር። ኬንያውያኑ ለቀቋቸው። ከዚህ ጋር ተያይዘው ደግሞ ሶማሊያ ውስጥ የተቃዋሚ ቡድኖች መሪዎች ነበሩ። ለምሳሌ የኦብነግ ማዕከላዊ ኮሚቴ አባል የሆነ ሶማሊያ ውስጥ የያዝነው አንድ ግለሰብ አለ። ኢትዮጵያ ስለሆኑ ኢትዮጵያዊ ስለሆኑ በኢትዮጵያ ፍርድ ቤት ቀርቦ ተፈርዶበታል። ሌሎች የያዝ ናቸው። የኦነግ መሪዎች የነበሩም የያዝ ናቸው አሉ እነዚህ የጠቀሷቸው ከሌሎቹ ጋር ስለ ሆነው ከአልሸባብ ጋር ተባብረው ይንቀሳቀሱ ነበር ያልናቸው ሰዎች ናቸው። አንድ ላይ የተያዙት የኤርትራውያኑ ጋዜጠኞች የተስፋ ልደት ኪዳኔና የሳልህ ኦስማን ጋማ ስሞች ሂውማን ራይትስ ዋች የሚሆን ድንበር የለሽ ሪፖርተሮች የሚባለው ቡድን ወይም ሌሎች የፕሬስ ነፃነት ተሟጋጆች በሚያወጧቸው አመታዊ ሪፖርቶች ላይ ለምን እንደማይታዩ ተወልደ ሌፍኮን ጠይቋቸው ነበር። ለምን እንደሆነ አላውቅም። ምናልባት እንዲህ ለተራዘመ ጊዜ ስለ እነሱ መረጃ ባለመኖሩ ሊሆን ይችላል። ሆን ተብሎ የተደረገ ግን አይመስለኝም። ይሁንና ላለም የሚሆን ለኢትዮጵያ መንግሥት የእነዚህን ሁለት ሰዎችና የሌሎቹንም ሁኔታ ማውጣት ኃላፊነቱ መሆኑን ማስታወስ የሚያስፈልግ ይመስለኛል። ያኔ በ1999 ዓመተ ምህረት ወደ ኢትዮጵያ ከተወሰዱት መካከል የጠፉት እነዚህ ሁለቱ ብቻም አይደሉም። ደብዛቸው የጠፋ የሶማሊያ ዜጎችን ጨምሮ ሌሎችም እንዲሁ ያሉበት ሁኔታ የማይታወቅ አሉ። ሰዎቹን የኬንያ መንግስት ወደ ሞቃዲሾ ያባረረበትን ምክንያት ሌፍኮ ሲናገሩ ወቅቱ የኢትዮጵያ ጦር ሞቃዲሾ ገብቶ የእስላማዊ ፍርድ ቤቶች ሕብረት አባላትን ባባረረ ጊዜ ብዙዎቹ ወደ ኬንያ ገብተው እንደነበረ እና ብዙዎቹም የእስላማዊ ፍርድ ቤቶቹ ሕብረት አባላት እንደነበሩ፣ የኢትዮጵያን ወታደሮች በብዙ ምክንያቶች በመፍራትም የሸሹ ሲቪሎች እንደነበሩባቸው አስታውሰዋል። የኬንያ መንግስትም ቁጥራቸው እጅግ የበዛ ሰዎችን አስሮ ማባረሩን፣ በወቅቱ የኬንያ መንግስት ባለስልጣናት ከሶማሊያና ከኢትዮጵያ ባለስልጣናት ጋር ግለሰቦቹን ምን ማድረግ እንዳለባቸው አንዳች ስምምነት ውስጥ ገብተው እንደነበር ጠቁመዋል። ወዲያውም ከኬንያ ተባረው ከነበሩ መካከል አውሮፓውያንን ከፋርስ ባሕረ ሰላጤ አገሮች የሄዱ ተጓዦችን ጨምሮ ብዙዎች መለቀቃቸውን ሌፍኮ ተናግረዋል። አሁን ያሉበት ሁኔታ አይታወቁም ስለሚባሉት ሁለቱ ኤርትራውያን ጋዜጠኞችና ሌሎችም እስረኞች ሌፍኮ ሲናገሩ፣ በኢትዮጵያ መንግስት ላይ ጫና ማሳደር እንደሚያስፈልግ መክረዋል። ኢትዮጵያ መንግስት የኢትዮጵያ መንግስት እነዚህን ሰዎች እንዲያቀርብ ወይም ክስ እንዲመሰርት ወይም እንዲለቃቸው ብዙ ግፊት ሊደረግበት ይገባል። ከተያዙ እኮ ዘጠኝ አመት መሆኑ ነው። ስለ እነዚሁ ሰዎች በ2008 ዓ.ም ተጠይቀው የነበሩት የመንግስቱ ከፍተኛ ባለሥልጣን፣ በረከት ስምዖን ለቪኦኤ በሰጡት ቃል ለዜጎቹ የሚጨነቅ ከሆነ ወደ አደገኛ ቦታ ለምን እንደላካቸው መጠየቅ ያለበት የኤርትራ መንግስት ነው ብለው ነበር። አድማጮች በርከት ያሉ ዝግጅቶች ነበሩን። ቆንጅት የቀሩን፣ ሰዓታችን ግን የበቃ ሰዓት አልበቃም እያለ ነው። ለርዕሰ አንቀጹም ሆነ ለሳምንታዊው ንግድና ምጣኔ ሀብት ልክ ነው፣ ሙዚቃ እንጋብዛቸውና እንሰነባበት ያለ ይመስላል። ንጉሱ ይመስላል ንጉሱ የመረጠልን ዜማ እናጫውትና የትዕግስትን ይመስለኛል እያጫወተልን ያለው እኛም በዚሁ እንሰናበታችኋለን። ከትግርኛ ቋንቋ ዝግጅት ክፍል ጋር አብራ አብራችሁ ቆዩ። ነገ በተለመደው ሰዓት እንገናኛለን። ያስተናገድናችሁ ቆንጂት ታዬና አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከቴክኒክ መሐንዲሱ ጆጌል ጋር ነበር። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ